ሶማሊያ የፊታችን ህዳር ወር በሚካሄዱ ብሔራዊ ምርጫዎች ቀጣዩን የአገሪቱን ፕሬዚዳንትና የሁለቱን ሸንጎዎች አባላት ለመምረጥ ወይም ለማስመረጥ እቅድ ይዛለች ይችላል። ይሁንና በአብዛኛው በብሔራዊ ምርጫዎች አሰራር የሚታወቀውን የመሰለ አንድ ሰው አንድ ድምፅ የሚለውን አካሄድ ግን የሚከተል ባለመሆኑ በምስቅልቅሎሾች ሊታጀብ መቻሉን አንዳንድ የሶማሊያ ፖለቲካ ትንታኞች እያስጠነቀቁ ነው። ጂል ክሬግ ከናይሮቢ ያጠናቀረችውን ዘገባ ዝርዝር ቆንጭት ታየ ይዛ ቀርባለች። በአሁኑ ጊዜ የዓለምን ትኩረት ስቦ ያለው የአሜሪካ ፕሬዝደንታዊ ምርጫ ቢሆንም ሶማሊያም የምርጫ ሂደት ላይ ነች። የሶማሊያ የምክር ቤት አባል አብዲ ዌሊክ እንያሬ የምርጫው ሂደት ባጠቃላዩ በጥሩ ሁኔታ እየተከናወነ ነው ይላሉ። እስካሁን ብዙም አቤቱታ አልደረሰንም። ለማንኛውም ምርጫ የትሚካሄድ የት ሂደቱን የሚቃወሙና ፍትሐዊ አይደለም የሚል ቅሬታ የሚያሰሙ በበለጸገው ዓለምም ቢሆናሉ። ስለዚህ እስካሁን ላለው ጊዜ የምርጫው ተቀባይነት ጥሩ ነው። ማይክል ኪቲንግ የተባበሩት መንግስታት ድርጅት ዋና ጸሐፊ የሶማሊያ ልዩ መልእክተኛ ናቸው። ከ30 ዓመታት ጦርነትና ስርዓት አልባ ሁኔታ ገና በማገገም ላይ ያለችው ሶማሊያ ምርጫዎችን የማከናወን ችግሮች እንዳሉባት ይናገራሉ። የጸጥታ ስጋት፣ አገር አቀፍ የመታወቂያ ስርዓት አለመኖርና ተቋማዊ አቅም አለመኖሩንም ይጠቅሳሉ። ምንም እንኳ ችግር በእጅጉ የበዛበት ይሆናል ተብሎ ቢጠበቅም፣ አንድ ሰው እንዳለኝም በዓለም ላይ እስካሁን ከታዩት ምርጫዎች ሁሉ እጅግ የተወሳሰበ የምርጫ ሂደት ይሆናል ተብሎ ቢታሰብም፣ በጥሩ ሁኔታ ይከናወናል የሚል ጥንቃቄ የተሞላበት ተስፋ አለኝ። በቅዱ መሠረት ሁለት ምክር ቤቶች መወሰኛና መምሪያ ያሉት አዲስ ፌዴራላዊ ፓርላማ ይቋቋማል። የክልል ሸንጎዎች 54ቱን የመወሰኛውን ምክር ቤት አባላት ይመርጣሉ። የመምሪያው ምክር ቤት ደግሞ 275 አባላት የሚኖሩት ሲሆን የሚመርጧቸው በ135 የነገድ አባቶች የተመረጡ 1425 ተወካዮች ናቸው። የመወሰኛው ምክር ቤት ምርጫ ተጀምሯል። የመምሪያው ምክር ቤት ተወካዮች ምርጫ ደግሞ የፊታችን እሁድ ይከናወናል። ከዚያ በኋላ ሁለቱ ምክር ቤቶች እንደ አውሮፓውያን አቆጣጠር ህዳር 30 ቀን የሀገሪቱን ፕሬዚደንት ይመርጣሉ። በዚህ የምርጫ አፈጻጸም ታዲያ በሚኒሶታ ዩኒቨርሲቲ የምጣኔ ሀብትና የመልክዓ ምድር መምህር የሆኑትን የሶማሊያ ተወላጅ አብዲ ሰመተርን ጨምሮ ያልተደሰቱበት ብዙዎች ናቸው። ይህ ምርጫ አይደለም፣ የሚፈልጉትን ወስዶ ማስቀመጥ ነው። አንድ ቡድን ለፓርላማ የሚወዳደሩ እጩዎችን ነቅሶ ያቀርባል። ተራ ዜጎች በምንም ሁኔታ ምርጫው ላይ ተጽዕኖ ሊያሳድሩ አይችሉም። ስለዚህ ምርጫ ከምንለው የምንፈልገውን ሰው ማስቀመጥ ብንለው ነው የሚሻለው። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ዩናይትድ ስቴትስ እና የአውሮፓ ህብረት በዚህ ሳምንት ባወጡት የጋራ መግለጫ የወንጀል፣ የሁከትና የሽብርተኝነት ታሪክ ያላቸው ግለሰቦች ለመወሰኛው ምክር ቤቱ በእጩነት ቀርበዋል። ይህ ደግሞ ቀልባሽ እርምጃ ነው በማለት ስጋታቸውን ገልጸዋል። የሶማሊያ ምክር ቤት አባሉ አብዲ ዌሌ ቃንያሬ ግን አንድ ሰው በወንጀል ፈጻሚነት የተወሰነበት እስካልሆነ ድረስ መወዳደር መብቱ ነው በማለት ይከራከራሉ። በህገ መንግስታችን መሰረት አንድ ሰው ባለፉት አምስት ዓመታት ውስጥ በወንጀል ተከሶ ካልተፈረደበት ሊመረጥ ይችላል። ስለዚህ ለምርጫ ብቁ የሚያደርገው ህግ አልተጣሰም። የተባበሩት መንግስታት ድርጅቱ የሶማሊያ ልዩ መልእክተኛ ማይክል ኪቲንግ በበኩላቸው በመብት ረገጣ የተወነጀሉ ግለሰቦችን በእጩነት አንቀበልም ቢባል ሀገሪቱ በጥፋት ያለመጠየቅን ባህል ለማክተም ያላትን ቁርጠኝነት እንደገና ለማረጋገጥ ይጠቅማታል ብለዋል። ምርጫውን አካሂደን ውጤቱ ተቀባይ ከሆነ እንዲሁም የበዛ ብጥብጥ ካልተከሰተ የሀገሪቱን ሕዝብ የመተማመን ስሜት በከፍተኛ ሁኔታ የሚያሳድግ ይሆናል ሶማሊያንም ለሚቀጥለው ምዕራፍ ያዘጋጃታል። የሚቀጥለው ምዕራፍ እንደ አውሮፓውያን አቆጣጠር በ2020 በአገር አቀፍ ደረጃ አንድ ሰው አንድ ድምፅ የሚሰጥበት እንደሚሆን የብዙዎች ተስፋ ነው።